ለጉብኝት አዲስ አበባ የሚገኙት የቻይናው ጠቅላይ ሚኒስትር ሊ ከቻ እና የኢትዮጵያ አቻቸው ኃይለ ማርያም ደሳለኝ የትብብር ሰነዶችን ተፈራርመዋል። የቻይና ጠቅላይ ሚኒስትር ዛሬ በአፍሪካ ሕብረት ባደረጉት ንግግር ደግሞ አገራቸው ከአህጉሪቱ ጋር ለሚኖራት ግንኙነት ስድስት ፕሮጀክቶችን ይፋ አድርገዋል። ሁለት መቶ ቢሊዮን ዶላርስ የሚጠጋውን የቻይና የአፍሪካ ንግድ ልውውጥ በስድስት ዓመታት ውስጥ በብዙ ቢሊዮን ማድረስ ከፕሮጀክቶቹ አንዱ ነው። እስክንድር ፍሬው ከአዲስ አበባ ዝርዝሩን ልኳል። ትናንት አዲስ አበባ ሲገቡ ደማቅ አቀባበል የተደረገላቸው የቻይናው ጠቅላይ ሚኒስትር ሊ ከቻ ከኢትዮጵያዎቻቸው ሀይለማርያም ደሳሌ ጋር ያደረጉት ውይይት የጉብኝታቸው የመጀመሪያ መርሃ ግብር ነበር። በብሔራዊ ቤተ መንግስት የተካሄደውን ይህንኑ ውይይት ተከትሎ በሁለቱ ጠቅላይ ሚኒስትሮች መካከል 18 የስምምነት ሰነዶች ተፈርመዋል። ከስምምነቱ በኋላ የተናገሩት ጠቅላይ ሚኒስትር ሀይለማርያም ደሳለኝ ቻይናና ኢትዮጵያ ተመሳሳይ እጣ ፋንታ ያላቸው ሀገራት ናቸው ብለዋል። ቻይና በማደግ ላይ ያለች ትልቋ ሀገር ናት። ኢትዮጵያም በአፍሪቃና በዓለምም በፍጥነት በማደግ ላይ ካሉ ምጣኔ ሀብቶች አንዷ ናት። ከዚህ አንጻር ለሕዝቦቻችን ብልጽግና ብዙ የምንጋራቸው ነገሮች አሉ። እናም የጋራ የሆነ ዕጣ ፈንታ አለም ብለን እናምናለን። ለዚህ የጋራ ዕጣ ፈንታችንም እንሠራለን። ከአስራ ስምንቱ የስምምነት ሰነዶች አብዛኛዎቹ በኢኮኖሚ ትብብር ላይ ያተኮሩ መሆናቸውን በኢትዮጵያ የቻይና አምባሳደር ሺ ቻወያን ቀደም ሲል ገልጸዋል። ከስምምነቶቹ አብዛኞቹ በምጣኔ ሀብቱ ዘርፍ የተደረጉ ናቸው። ቻይና ለኢትዮጵያ የምትሰጠውን አዲስ የኢኮኖሚ ድጋፍ እቅድ ይፋ ታደርጋለች። የባቡር ሀዲድ ግንባታንና የታላቁን ሕዳሴ ግድብ የኤሌክትሪክ ኃይል ማስተላለፊያ መስመር ጨምሮ አንዳንዶቹን ታላላቅ ፕሮጀክቶችም በገንዘብ ትደግፋለች። በሁለቱ ጠቅላይ ሚኒስትሮች መካከል በተደረገ ውይይት ተነስቶና ተሳክቶ ከሆነ ለኢትዮጵያ ባለስልጣናት እንደ ድል ሊቆጠር የሚችል ነጥብ መኖሩን ሳምንታዊው ፎርቹን ጋዜጣ ጽፏል። ከታላቁ የህዳሴ ግድብ ኤሌክትሪክ ለሚያስተላልፍ መስመር ግንባታ ከአንድ ቢሊዮን ዶላር በላይ ለማበደር ቃል የገባችው ቻይና ያንን እንዳታደርግ ከግብጽ ግፊት የተደረገባት መሆኑን ጋዜጣው ምንጮችን ጠቅሶ ጽፏል። እናም ለኢትዮጵያ ባለስልጣናት ትልቅ ስኬት የሚሆነው ጠቅላይ ሚኒስትር ሊ የብድሩን ሂደት እንዲገፉበት ማሳመን ነው ብለዋል። የቻይናው ጠቅላይ ሚኒስትር ሊ ከቻ ዛሬ ባደረጉት ንግግር ደግሞ ከአፍሪካ ጋር ለሚኖራቸው ግንኙነት ስድስት ፕሮጀክቶችን ይፋ አድርገዋል። በአራት የአፍሪካ ሀገራት የሚያደርጉትን ጉብኝት በመጀመር አዲስ አበባ የሚገኙት የቻይናው ጠቅላይ ሚኒስትር ሊ ስድስት የግንኙነት ፕሮጀክቶችን ይፋ ያደረጉት በአፍሪካ ሕብረት አዳራሽ ባደረጉት የፖሊሲ ንግግር ነው። ቻይና ከእስካሁኑ በተሻሻለ ሁኔታ ሁሉን አቀፍ የትብብር ግንኙነት ላይ ከአፍሪካ ሀገራት ጋር ለመስራት ዝግጁ ናት ነው ያሉት ጠቅላይ ሚኒስትር ሊ። ከስድስቱ ፕሮጀክቶች የመጀመሪያው የኢንዱስትሪና የንግድ ትብብር መሆኑንም ገልጸዋል። ከዚህ አንጻር የመንግስታቸው እቅድ ምን እንደሆነም ተብራርተዋል። ከቅርብ ዓመታት ወዲህ በቻይናና በአፍሪቃ መካከል ያለው የንግድ ልውውጥ በፍጥነት እያደገ ነው። በቀጣይነት ይህንን ንግድ ከብዛትና ከጥራት አንጻር ለማስፋት መጣርና በአውሮፓውያኑ የዘመን አቆጣጠር በ2020 ዓ ም አሁን ካለበት 200 ቢሊዮን ዶላር፣ 400 ቢሊዮን ዶላር ልናደርሰው ይገባል። የቻይና ቀጥተኛ መዋዕለ ነዋይ ደግሞ 100 ቢሊዮን ዶላር መድረስ አለበት። አፍሪቃ የኢንዱስትሪ ዘርፉን ለማሳደግ በምታደርገው ጥረትም ቻይና ንቁ ተሳትፎ ታደርጋለች። ከአፍሪካ ጋር በሚኖራቸው ጠንካራ የኢንዱስትሪ ትብብር ግንኙነትም በርካታ የሰው ኃይል የሚቀጥሩትን ጨርቃጨርቅንና አልባሳትን የመሳሰሉ ፋብሪካዎችን በማስፋፋት ላይ እንደሚሰሩ ጠቅላይ ሚኒስትር ሊ ተናግረዋል። ጠቅላይ ሚኒስትሩ ፕሮጀክት ቁጥር ሁለት ሲሉ የጠሩት ለአፍሪካ የሚደረግን የገንዘብ ድጋፍ ነው። በዚህም መሰረት ለአፍሪካ የሚሰጠውን የብድር መጠን በአስር ቢሊዮን በማሳደግ ሰላሳ ቢሊዮን ለማድረስ መወሰናቸውን ገልጸዋል። ተጨማሪ ሁለት ቢሊዮን ዶላር ለቻይና አፍሪካ የልማት ፈንድ በመስጠት ለፈንዱ የተመደበውን የገንዘብ መጠን አምስት ቢሊዮን እንደሚያደርሱት አስረድተዋል። ድህነት ቅነሳ ደግሞ ጠቅላይ ሚኒስትሩ ሶስተኛ ፕሮጀክት ሲሉ የጠቀሱትና ምናልባትም የቻይናን የትኩረት አቅጣጫ ለውጥ ያመላከተ ነው። በዚህ ዘርፍ ላይ ከአፍሪካ ህብረት ጋር ተባብረው ለመስራት መስማማታቸውን የገለጹት ሊ በእቅድ ከተያዙ ተግባራትም የጠቀሷቸዋሉ በሚቀጥሉት አምስት ዓመታት ሁለት ሺህ የግብርና ባለሙያዎችን በማሰልጠን የቻይና አፍሪካ የግብርና ትብብር ፕሮግራምን ተግባራዊ እናደርጋለን። ቻይና ለአፍሪካ ከምታደርገው እርዳታ አብዛኛውን ለመጠጥ ውሃ፣ በሽታን ለመከላከል እና ከሰዎች ኑሮ ጋር ለተገናኙ ዘርፎች ታውላለች። አራተኛው ፕሮጀክት በአየር ንብረት ለውጥ ላይ የሚደረግ ትብብር፣ አምስተኛው የህዝብ ለህዝብ ግንኙነት፣ ስድስተኛው ደግሞ ሰላምና ጸጥታን በማስፈን ረገድ የሚደረግ ትብብር መሆኑን ጠቅላይ ሚኒስትር ሊ ከማብራሪያ ጋር ገልጸዋል። ጠቅላይ ሚኒስትር ሊ በዛሬ ከሰዓት በኋላ ውሏቸው ከቻይና በተገኘ የ350 ሚሊዮን ዶላር ብድር የተሰራውን የአዲስ አበባ አዳማ ፈጣን መንገድ ከኢትዮጵያዎቻቸው ጋር በመሆን መርቀዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ